የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በሀያ ሁለት ሀያ አምስት እና ሰላሳ አንድ ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ። ለአዲሱ ዓመት የመጀመሪያ የራዲዮ መጽሔት ቅንብር፣ ዘና ተብሎ ለሚደመጥ የሙዚቃ ዓለም ወግ ከሁለት የተራራቁ ዘመናት የሙዚቃ ዓለም ሰዎች ጋብዘናል። የመጀመሪያው የሙዚቃውን ዓለም በቃኝ ብሎ ትቶ ከሄደ ይሰነባበተ ነው። እንዴት ነህ ልንል ወደ መኖሪያ ቤቱ ጎራ ብለን ስለ ትናንትና ዛሬው አውግተነዋል። 1950 ፈረንጆች በስልስ አካባቢ የአሜሪካ ሙዚቃ ነው የሚሰማው የአሜሪካ ፊልም ነው የሚታየው አለባበስ ሰው ባህሉን ትቶ የነበረበት ነው። በዛን ጊዜ አብዮት መጥቶ አብዮቱ ደግሞ የፍቅር ዘፈን የከለከለበት ጊዜ ነው እና የምወደው ሙዚቀኛ ለ ከኛ ጋር የሰራ ብዙ ዘፈኖችን አረንጅ ያደረገ ዳዊት ኩ ወደ ራሻ ይሄዱ ነው። ምን እንስጠው ስንባባል፣ እስኪ ይህን ካሴት ሰርተን እንስጣለና በአንድ ሽብር ነው ያዘፈን ሂት ሆን በጣም ተወደደ ሮ የተወዳጁ ድምፃዊ ሙሉቀን መለሰ ድምፅ ነው። ወዲህኛው ዘመን የሚመልሰን ደግሞ ሙዚቃ እንደ አየር ነው። እስክታጣው ድረስ ካለሱ መኖር የምትችል ይመስልሃል ስታጣው ግን ብዙ ነገሮች ይበላሻሉ። እስፔሻሊ በእኔ ህይወት ውስጥ ማለት ነው። በወጣትነት ዘመን እንደዚህ ፎከስት የሆነ አናለቲካል የሆነ ደፍኒሽን ላይኖር ይችላል። ግን ሁልጊዜ አጠገባችን ስላለው አታስበውም። ቶማስ ጎበና ይባላል። አንጋፋ ድምፃዊ መሐሙድ አህመድ ከዚህ ቀደም አንቺ አንቺ ሲል ለመጀመሪያ ጊዜ በሬጌ ስልት የተጫወተውን ዜማ ለጆሮ የሙዚቃ ቪዲዮውን ለእይታ ያበቃበትን ስራ መነሻ ባደረገ ምጥን ወጋችን ከራዲዮ መጽሔት አድማጮች ጋር አስተዋውቅ ነው ነበር። ዛሬ ተሙዚቃ ህይወቱ ጨለፍ አድርጎ ለሚያጫውተን ለዛና ቁም ነገር ከሰፊው የሙዚቃ አለም ገጾች ገልበጥ ገልበጥ ለምናደርግበት ደርዝ ያለው ወግ ወዲህ ወደ ስቱዲያችን ጋብዝነዋል። ቆየት ብሎም ይመለሳል። ከፊደል ቀለማት አንዳንዱ ጎልተው ይታያሉ ያለው ማን ነበር? አሁን የገለጽከውን ሽፋኑ ላይ ያለውን ፎቶና ርዕሱን አንድ ላይ ስታየው ደብረዳሞ ላይ ሲወጡ ገነት አለ ለማለት አይደለም። የመጽሐፉ ርዕስ የወጣው ብዙ ካሰብኩበትን ገዳማትን፣ አባቶችን፣ እናቶችን ካየው በኋላ ምን ያህል ከጎናችን ቢኖሩም ብነካቸውም፣ ብንዳሰሳቸውም በአካር ቅርባችን ቢሆኑም በመንፈስ ሌላ ዓለም ላይ እንዳሉ ለማሳየት የተጠቀምኩበት አገላለጽ ነው። አሴንዲንግ ቱ ሄቨን ምን ጥቅ ወደ ሰማይ ምን ጥቅ ወደ ገነት እንደማለት። አሁን አሴንዲንግ ቱ ሄቨን በሚል ርዕስ በእንግሊዝኛ የተጻፈ የኢትዮጵያን ጥንታዊ ገዳማትና አብያተ ክርስቲያናት ታሪክ ነፍስ ዘርተው የሚታዩ በሚመስሉ የፎቶግራፍ ምስሎች የሚጠረቅ መጽሐፍ ነው። ከደራሲና የፎቶግራፍ ባለሙያው አቶ እሱ ባለው መዓዛ ጋርም ቆይታ አድርገናል። ጤና ስጥልኝ ክብራትና ክቡራን የመጽሔት ታዳሚዎች፣ ከእሁድ መስከረም 11 2012 ልዩ ልዩ ቅንብሮቻችን ጋር ተረኛውን አቀናባሪ ንጉሱ ታምሬንና የአዲስ አበባውን የራዲዮ መጽሔት ተባባሪ አዘጋጅ ንጉሴ ያክሊሉን ይዤ የፕሮግራሙ አዘጋጅና አቅራቢ ያሉላ ከበደ ነኝ ለአዲሱ ዓመት መጀመሪያ በቀጠሮ ለሚሰማው የሰንበት ምሽት ቀነብር አሁን ተመልሰናል። እስከ ምሽቱ አራት ሰዓትም አብረናችሁ እንቆያለን። ከሰዓቱ የዓለም ዜና በኋላ እንመልሳለን። እንዳትሄዱ ችን ዜናውን የማሰማችሁ አዳነች ፍስሐዬ ነኝ። የምነሱ ቅሬታዎች ሚዛናዊነትን የጋራ እሴታችንንና መርሆችን በጠበቀ መንገድ መቅረብ አለባቸው ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ መክረዋል። ጠቅላይ ሚኒስትሩ ዛሬ በሆሳና ከተማ ከሃዲያ ሕዝብ ተጠሪዎች ጋር ተሰብስበው ተነጋግረዋል። ተሰብሳቢዎቹ አሉ ያሏቸውን ጥያቄዎች ለጠቅላይ ሚኒስትሩ ያቀረቡ ሲሆን ጠቅላይ ሚኒስትሩም በክልሉ በአንድነት ለመቆየት ያነሱትን ሀሳብ አድንቀዋል። ዮናታን ዘብዲዮስ ተጨማሪ ዘገባ አለው። ሚኒስትሮችን ያስከትለው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሀዲያ ጉብኝት በሆሳና ከተማ ደማቅ አቀባበል ያስተናገደ ነበር። ጠቅላይ ሚኒስትር አብይ አህመድ ዛሬ ከሆሳና ከተማና ከአካባቢው ነዋሪዎች ጋር ውይይት አድርገዋል። በውይይቱ ወቅትም የስራ እድል ፈጠራ፣ የመሰረተ ልማት ችግር፣ የጤና ተቋማት እጥረትና የግብርና ምርቶች እሴት መጨመሪያና ማቀነባበሪያ አግሮ ፕሮሴሲንግ ፋብሪካ እንዲገነባላቸውም በውይይቱ ወቅት ህዝቡ ጠይቀዋል። የሀዲያ ህዝብ የቆየ ልምድ በማጠናከር ጥያቄዎቻቸውን በሰላማዊ መንገድ ማቅረብ እንደሚቀጥሉም ለጠቅላይ ሚኒስትሩ አረጋግጠዋል። ጠቅላይ ሚኒስትር አብይ አብይ አህመድ የምነሱ ቅሬታዎች ሚዛናዊነትን የጋራ እሴቶቻችንና መሪዎቻችን በጠበቀ መንገድ መቅረብ አለባቸው ሲሉ አሳስበዋል። በደቡብ አፍሪካ የሚኖሩ የሆሳናና የሃዲያ ተወላጅ ኢትዮጵያውያን ያላቸውን መዋለ ንዋይ በማሰባሰብ አካባቢያቸውን እንዲያለሙም ጥሪ አቅርበዋል። ነዋሪዎች በክልሉ አንድነት ለመቆየት ያነሱትን ሀሳብና የህዝቡንም እውቀት አድንቀዋል። መሰረተ ልማቶችን በተመለከተ ለተነሱ ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ከሳቸው ጋር የተጓዙት የጤናና የግብርና ሚኒስትሮች እንዲሁም የኢትዮጵያ መንገዶች ባለስልጣን ኃላፊዎች ጥናት በማድረግ ለጥያቄዎቹ ምላ እንዲሰጡ አቅጣጫ አስቀምጠዋል። የአሜሪካን ድምፅ ራዲዮ ዮናታን ዘብድዮስ፣ ሀዋሳም ዮናናትን ዮናታን እናመሰግናለን። ጠቅላይ ሚኒስትር አብይ አህመድ በሃዲያ ዞን ያካሄዱትን ጉብኝት ከህዝብ ተጠሪዎች ጋር ባደረጉት ውይይት ላይ የተነሱ አስተያየቶችንና የተሰጡ መልሶችን ያካተተ ሰፊ ዘገባ ነገ ያቀርበዋል። ላለፉት ሰባት ቀናት ሲያካሄዱት የነበረውን ጸሎተ መሃል ላይ ያጠናቀቁት በአማራ ክልል የተለያዩ ከተሞች የሚገኙ ምዕመናን በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ላይ ይፈጸማሉ ያሏቸው ጥቃቶች እንዲቆሙ ጠይቀዋል ጠቅላይ ሚኒስትር አብይ አህመድ የቤተ ክርስቲያንዋን አንድነት ለማምጣት ያደረጉትን አስተዋጽኦ ያደነቁት የባህር ዳር ሀገረ ስብከት ሊቀጳጳስ አቡነ አብርሃም በዚሁ ረገድ ያደረጉትን አስተዋጽኦ እንዲቀጥሉና አሁንም ቤተ ክርስቲያኗን እንዲታደጉ መልእክት አስተላልፈዋል። አሴር ምስጋናው ከባህር ዳር ዝርዝሩን ልካለች። ዛሬ በባህር ዳር ከተማ የታየው ሰልፍ በተለያዩ ከተሞች ባሉ አብያተ ክርስቲያናት ሲካሄድ የቆየው ጸሎተ ምህላ በአደባባይ የተጠናቀቀበት ነው። ቁጥሩ እጅግ ብዙ የሆነው የባህር ዳር ከተማና አካባቢዋ ነዋሪዎች በባንዲራና በተለያዩ ቀለማት በደመቀው ሰልፍ ላይ በቤተ ክርስቲያኗ ላይ እየደረሱ ያሉ ችግሮች በአፋጣኝ እንዲቆሙ ተጠይቋል። በስነ ስርአቱ ላይ ያነጋገርኩት ተዋቸው ውቤ ይህንን ያንጸባርቃል። እችን ቤተክርስቲያን እንዳያጠፋብን ለኢየሱስ ክርስቶስ ምህላ እያቀረብን ሰባት ቀን ቆይተናል። በሰባተኛው ቀን የምህላው የምህለው ማጠቃለያ አዝለ ሆኗል። ግን ከዛም በተጨማሪ ሰላማዊ ሰልፍ በዚህ ባለማዊ አታያዩ መንግሥትና ሌሎቹ ይሄ የዓለም አረዳድ ያላቸውም እንዲረዱ እንፈልጋለን። ስለዚህ ለእግዚአብሔርም ጥያቄ ያለን ለአለም ሰዎችም መልእክታችን ከእኛ ጋር እንዲቆሙ መልእክት እያስተላለፍና ያለ ነው። በዚህም ስነ ስርዓት ላይ መልእክት ያስተላለፉት የባህር ዳር ሀገረ ስብከት ሊቀጳጳስ አቡነ አብርሃም ከለውጡ በኋላ በጠቅላይ ሚኒስትር አብይ አህመድ አማካኝነት የቤተ ክርስቲያኗን ክብርና አንድነቷን ለመመለስ የተደረገውን ጥረት አድንቀው ይህንን ጉዟቸውን ለማደናቀፍ የሚጥሩ ኃይሎች ካሉ ከጎናቸው እንደሚቆሙ ተናግረዋል። ይችን ታላቅ ቤተ ክርስቲያን ስሟን፣ ዝናዋን ሀገራዊነቷን፣ ፍቅሯን፣ ባለውለታነቷን በየትኛውም መድረክ በየትኛውም አጋጣሚ የኢትዮጵያ ቤተ ክርስቲያን ሀገር ናት ሲሉ አንጸባርቀዋል። የተለያየው ሲኖዶስ አንድ እንዲሆን የበኩላቸውን ከፍተኛ አስተዋጽኦ አድርገዋል። በራሳቸውም በግል አየራቸው ከሰሜን አሜሪካ እስከ ኢትዮጵያ ይዘውን መጥተዋል። ያ ተወዳጅነት እስከ መጨረሻው እንዲቀጥል በጀመሩት ጅምር እንዲጓዙ ቅድስት ቤተ ክርስቲያን መልእክቷን ታስተላልፋለች። ይህ መልካም ጉዟቸው አልመቻቸው ብሎ የሚጎራብጧቸው ካሉ እናም ከጎናቸው ተሰልፈን ጽዋውን አብረን እንጠጣል። ከመስቀል አደባባይ ቅዱስ ጊዮርጊስ ቤተ ክርስቲያን እንደገና መስቀል አደባባይ በተካሄደው ሰልፍ ላይ የእስልምና ሃይማኖት ተከታዮች መልእክት በማስተላለፍ አጋርነታቸውን ገልጸዋል። ዛሬ በባህር ዳር ከተማ አደባባይ ላይ የተካሄደው ሰልፍ ያለምንም ጸጥታ ችግር ተጠናቋል። ይህ ሰልፍ በአማራ ክልል በሀያ ስምንት ከተሞች የተካሄደ ሲሆን ባለፈው ሳምንትም በጎንደር ደብረ ታቦርና ወረታ ከተሞች መካሄዱ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን እናመሰግናለን። በተመሳሳይ ሁኔታም በሰሜን ሸዋ፣ ደቡብ ወሎና ሰሜን ወሎ ወረኢሉ፣ መቅደላ፣ አምባሰዋ፣ ወልዲያ፣ ላሊበላና ደብረ ብርሃን ጨምሮ ከሀያ በላይ ወረዳዎች ውስጥ ሰልፎች መደረጋቸውንና ሁሉም በሰላም ማብቃታቸውን የደሴው ሪፖርተራችን መስፍን አራጌ ዘግቧል። የመስፍን ሙሉ ዘገባ በነገው ምሽት ይቀርባል። አልሸባብ ከሞቅዲሾ በስተደቡብ በሚገኘው ወታደራዊ ሰፈር ጥቃት ከፍቶ ቢያንስ ሃያ የሶማሊያ መንግስት ወታደሮች ተገድለው 18 መቁሰላቸውን የጸጥታ ምንጮች ለአሜሪካ ድምፅ ተናግረዋል። ምንጮቹ እንደሚሉት አማጽያን ዛሬ ማለዳ ላይ ኤል ሳሊን በተባለው ወታደራዊ ሰፈር መኪና ውስጥ የተጠመደውን ቦምብ ካፈነዱ በኋላ ገብተው ጥቃት ከፈቱ። አማጽያኑ ወታደራዊ ሰፈሩን ለአጭር ጊዜ ተቆጣጥረው እንደነበር አንድ ክልላዊ ባለሥልጣን ለአሜሪካ ድምፅ የሶማሊኛ አገልግሎት ተናግረዋል። የሶማሊያ ልዩ ፖሊስ ቃል አቀባይ በተናገሩት መሰረት ብዛት ያላቸው አማጽያን ናቸው ወታደራዊ ሰፈሩን ያጠቁት። ውጊያው ለአርባ ደቂቃዎች ያህል እንደቆየና ወታደሮቹ እንደተከላከሉ መውሊድ አሕመድ ሐሰን ገልጸዋል። የዓለም የጤና ድርጅት ታንዛኒያ በኢቦላነት ስለሚጠረጠር በሽታ መረጃ እንድታቀርብ ተጠይቃ ምላሽ እንዳልሰጠች ገልጿል። የዓለም የጤና ድርጅት ባወጣው መግለጫ በምስራቅ አፍሪቃዊቱ ሀገር የተለያዩ ክፍሎች ብዙ ኢቦላ ሊሆን በሚችል በሽታ የተያዙ ሰዎች መኖራቸው እንደተነገረው ጠቁሟል። ወሬው ኦፊሴላዊ አለመሆኑን ድርጅቱ አውስቷል። ዳሬሰላም ውስጥ በኢቦላ በሚጠረጠር በሽታ ከተያዘ ሰው ጋር ግንኙነት ነበራቸው የተባሉ ሰዎች በተለያዩ የሀገሪቱ ክፍሎች ኳራንቲን ውስጥ መግባታቸውን ማለት ከሰዎች ጋር እንዳይገናኙ መደረጋቸውን መግለጫው ገልጸዋል። ከታንዛኒያ ባለሥልጣኖች በቂ መረጃ ባለመገኘቱ አደጋውን ለማጣራት ተግዳሮት መሆኑን የዓለም የጤና ድርጅት አስገንዝቧል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ጤና ይስጥልኝ ክብራትና ክብራት የራዲዮ መጽሔት ታዳሚዎች፣ እሁድ መስከረም 11 2012 ዓ ም ለአዲሱ ዓመት የመጀመሪያ መጽሔት ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ ያሉ አከበደ ነኝ። ተረኛው አቀናባሪ ንጉሥ ታምሬም አብሮኛል። አሁን በመጽሔት ወግ መሠረት በሳምንቷ ምርጥ ግጥም አንድ እንላለን የብርሃን እርሾ አሁን ብካይ ለእኛ ብካይ ትራጀዲ ምን ሊረባን ደርሶ ሰቆቃና ምሬት መከራና ለቅሶ የምትደርስብን ልቦለድ መደዴ የኑሮ ተጠቀነ አንተን አል እንዴ ይልቅት ተጻፍከው ህልማችንን እንካ ውጣ ከጭቃ ውስጥ ተጋበዛ ቢዮት ተጋበዝ ፋሲካ ከዚያ ከጨለማ አለችልህ ማሾ ማግኘት ከፈለግት የብርሃን እርሾ ስሙን እፍ በለው ነበልባሉን አልማው፣ ፋኖሱ ሰው ይትቦልቦል ወደ ላይ ይቀጣጠል ችቦ። ሰው እንዴት ይኖራል ጭላንጭል ተርቦ? መጋቢት ስምንት ሁለት ሺ ዓመተ ምሕረት ሰው የመሆን ናፍቆት በተሰኘችው የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ገጣሚው ጋዜጠኛና የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህሩ ዶክተር ተሻገር ሽፈራው ነው። ዶክተር ተሻገርን አመሰግናለሁ። አድማጮች አሁን የመክፈቻዋን ስልት እናስከተል ቆንጆ ለእኔ የሰጠኝን ማውደዴን ወደድኩት ያንቺ ያረገኝን ለእኔ ያረገሽን ማውደዴን ወደድኩት ሳስብ ሳንሰላስል ወየው ከወሰኑ ለብሽ ውብነሽ በተፈጥሮ ትኩስ የፈነዳቡ ጽጌረዳ ከንበር ትኩስ የፈነዳቡ ጽጌረዳ ከንበር እስኪ አውጣና ውበት ደድኩት ከዚያ በላይ መሄድ መቻሉን ያጠራጥራል። ታዲያ ሙዚቃው መዳረሻችንን ሳያሳብቅብን አልቀረም። ከቢሮችን ወይም ስራ ቦታ የተደረገ ቃለ ምልልስም አይደለም። ከአንድ ሰው በላይ መሆናችንን ለሚጠቁመው አባባሌ ታዲያ ቆየት ብለው መልሱን ታገኛላችሁ። ከቀድሞ የራዲዮ መጽሔቱ የቀድሞ ለመባል በቃ አሁን የቀድሞ የራዲዮ መጽሔቱ አዲሱ አበበ በአሜሪካ ድምፅ ቆይታ በመጨረሻዋ ቀንም እስከ መጨረሻዋ ሰዓት ሲሰራ ነበርና ይህን ለብዙ ጊዜ ስናቀደው የቆየና በተለያዩ ምክንያቶችም ሲተላለፈ የሰነበተ ቀጠሮ በመጨረሻው ቀንቶን ከሙሉ ቀን መለሰ ጋር ለምናደርገው ለየት ያለና ዘለግ ያለ ቆይታ የካሜራ ባለሙያዎቻችንን ሐኪም ሻሞንና ሮበርት ፓርሴልን ይዘን ከመኖሪያ ቤቱ ጎራ አልን። እናም ስለ ትናንትና ዛሬው አወጋን። ተመልካቾቻችን በቅድሚያ ሰላም እንላቸዋለን። ከባገበሪያ አሉላ ከበደ ጋራ የዛሬዋ ቀን ለያለች ነች። አሉላ ብዙ ጊዜ እንጠብቀው የነበረው ሙሉቀንን እንዲህ በጤንነት ሳገኝተን ለአድማጮች የቅደመ ታሪኩ አሁን ያለበት ሁኔታ እንዲያስረዳ እና ጥሩ አጋጣሚ ነው። ሙሉቀን እንደምሰነበት ከነገሩ እግዚአብሔር ይመስገን። ደህና መጣችሁ። ጤንነት እንዴት ነው? ጥሩ ነው። በጣም ጥሩ ነው። ጥሩ ነው። በጣም በጥሩ ሁኔታ ላይ አለ ይመስለኛል። በቅርቡ ሐኪም ቤት እንደገባህ ቀደም ሲል አጫውተህናል። እንደ አውሮፓ አቆጣጠር ሰኔ 19 ገደማ ትንሽ ከባድ ነበር። ያን ጊዜ እንዴ ሲወስዱኝም አላቅም በአምቡላንስ እዛም ወስዶ ሲያክቡኝ አላቅም። ከተነሳ በኋላ ነው የገባኝ። ኢንቴንሲቭ ዩኒት ነበር ያስገቡኝ ለሰባት ቀን። ሁለተኛው የነበረው ለሶስት ቀን ነበረ። አሁን ግን ለሰባት ቀን አሉኝ። በስድስተኛው ቀን ወጣሁ። ከባድ ነበር። አልፎ አልፎ ከሚመጣው ህመም በቀር ደህና አሁን አይደለም አሁን ያለው በክፍል እንዳለ በሽታዎቹ ህመሞቹ እያሉ ጌታ እያኖረኝ ነው ያለው። ደስታዬ እግዚአብሔር ፈቃዱ ሆኜ ኖር ያለው እንጂ ወደ ሰባት ሞቶች ያለቀላቸው ሞቶች ሞችተን ስቻል ገና ድሮ ሞት ነበረብኝ እቤቴ ውስጥ ወድቄ እንደዚህ ምላሴ ተጎልጉሎ ዓይን የፈጡ ተግኝቻለሁ። እንዳልከው ደጋግመህ በከፋ ሁኔታ ታምህም የሞታፋፍ ደርሼ እንዳልከው ሆነህም የሚታዩ ጠንካራ መንፈስ ነው። አሁንም የምናየው ንቁ ጥሩ መንፈስ ያለው ሁኔታ ውስጥ ሆነህ ነው ና የሚናፍቅ ለሚያስቡ ጥሩ ዜና ይመስለኛል። አዎ ይመስለኛል። ጌታ ይክበር። እና እኔ በእግዚአብሔር እጅ ባልሆን ኖሮ አልተርፍም። ይሄ ነው ዋናው። ገና ከኢትዮጵያ ሳልወጣም የምሞት ነበር። ኤድስ በገባበት ጊዜ መጀመሪያው ሟች መሆነው ሰው እኔ ነበር። እኔ ቀደም በፈረንጆች ናይንቲን ኤይቲ ላይ ወደ እግዚአብሔር ቤት ሄድኩ ያው ጴንጤ ሆንኩ ሰው እንደሚለው። ከዛ ጊዜ ጀምሮ ስለማልወሰልት ነው መሰለኝ ተረፍኩ፣ አመለጥኩ። ይህ እዚህ አሜሪካ ከመጣሁ በኋላ ወደ ሰባት ሞት አምልጫል ይህም ደግሞ በና አይደለም እግዚአብሔር ተመር ብዙ ሰዎች መቼም አንተን በአርቲስትነትህ የሚያውቀውን ያህል በሌላውም ህይወትህ በክርስትና ህይወትህም ያውቃሉ። በአብዛኛው ግን ሙሉ ቀን ሲባል ሰው ልቡ ደንገጥ የሚለው ጆሮውን የሚያቀናው በኪነ ጥበብ ህይወት በአርቲስትነት፣ በድምጻዊነት የቆየህባቸው ዓመታት ናቸው። እንዴት ነበር እስቲ ያንን ህይወት አሁን ካለህበት ህይወት ጋራ እያስተያየ፣ ህንን ታጫውተናለህ። ትይነቱ የሰማይና ምድር ያህል ነው። በዛኛው የነበርኩ ጊዜ ያው ዘፋኞነት ዝነኛ ሆኛለሁ፣ ሁሉ ነገር ነበረ። በካስየት ሲሽያጭ እንደኛ ነበርኩ። የኢትዮጵያን ሙዚቃ ከዜሮ አንስቼ አሁን የተው በስትል ላይ ሀምሳ ሺ ብር አስገብቼ የወጣው ሰው ነኝ። በኢትዮጵያ ውስጥ ሙዚቃ ያውቃል የምባል ዘፋኝ። ይሄ ሁሉ ሆኖ ግን አሁን ውራ ነው የሚባልም ግድ የለኝም። አንደኛ ነው የሚባለው። እስኪ ለዚህ ዘመን ወጣቶች ቅርብ እናድርገው። አሁን መንፈሳዊ ሲስተማ ያለው ቀደም ብለን እንደነገርከን በዛ ከፍተኛ እውቅና በነበረ ጊዜ ነው አገር ጥለህ ወጥተህ ወደ መንፈሳዊ ህይወት የገባ መዝሙሮችን ነው ከዚያ በኋላ የሰራኸው። ነገር ግን ስራዎች ዛሬም ድረስ ይደመጣሉ። ከሰላሳ አመት በኋላም አንተን የማየት እድል ያልገጠማቸው በሙዚቃ ያውቀዋል በስራ ያውቀኋል ስራዎችህ እንዳልከው በጣም ተወዳጅ ስለነበሩ ነው ያን መንፈስ የዛሬዎች ወጣቶች ላይ ሳይቀር ያሳድሮ ይቻሉ። እስኪ ያጫወተን ነበር የምትሰራው እሺ። አስራ ዘጠኝ ሀምሳ ፈረንጆች ስልሳ አካባቢ ዌስተርናይዝድ ሆነ ነበረ። የአሜሪካ ሙዚቃ ነው የሚሰማው፣ የአሜሪካ ፊልም ነው የሚታየው፣ አለባበስ ሰው ሁሉ ባህሉን ትቶ የነበረበት ጊዜ ነው። እስከ 1970 ምናምን በዛን ጊዜ አብዮት መጥቶ አብዮቱ ደግሞ የፍቅር ዘፈን የከለከለበት ጊዜ ነው እና መወደው ሙዚቀኛ ለ ከኛ ጋር የሰራ ብዙ ዘፈኖችን አሬንጅ ያደረገ ዳዊት እኮ ወደ ራሻ አይሄዱ ነው፣ ምን እንስጠው ስንባባል እስኪ ይህን ካሴት ሰርተን እንስጣለና በአንድ ሺህ ብር ነው የሸጥኩት። ለእናንድ ሺህ ብር ለሱ ሰጥ። ያ ዘፈን ሂት ሆነ፣ በጣም ተወደደ እና ዋሳ መገራ፣ ዋሳ መገራ ቤ ያ ዘፈን በጣም በጣም ትልቅ እንትን አመጣልኝ። ከዛ ጊዜ ጀምሮ እየጨመረ እየጨመረ እየጨመረ ሄደ፣ ዝናይም ችሎታይም። የእኔ ችሎታ እንደጠየከኝ ሙዚቃ አውቃለሁ፣ ዜማ እደርሳለሁ፣ ግጥም እደርሳለሁ፣ ድራመር ነኝ ደግሞ እና ሙዚቃ አረንጅ ከሚያደርጉት ጋራ አብሬ አረንጅ ያደር የንፍ መሳሪያዎች እና የቤዝ ላይ ብዙ ሰጣቸው ነበር። በዛ ላይ ደግሞ ሙላቱን እያየው እያስኩት አወቅኩበታና ኮንጋድረ በጣም ጎበዝ ነበሩ። በዛ ላይ ደግሞ የእንግሊዝኛ ዘፋን የሚዘፍኑ ነበሩ እና ከነሱ ግን ጀርባ የሚዘፈኑ ብር አብረ ይዘፈን ነበር። እና አሁን ይሄ ሁሉ ሙዚቃ ስለገባኝ ምንድን ነው ሌላው የኔ ኳሊቲ፣ አንዱ ዜማ ከየትኛው ግጥም ጋር እንደሚሄድ አውቃለሁ። በአንድ ዘፈን ላይ አንድ ግጥም አልደጋግም የግጥም ቫራይቲ ነው የማሳየው። በጣም የኢትዮጵያ በተለይ የአማርኛ ቋንቋ ቢዩቲ የወጣበት ዘመን ነው። ላገኘ ዘፈኖች አንድ ሰው ሲናገር የሙሉቀን ዘፈኖች የማስተማር ቴክስት ናቸው ብሎተናል። እና ያ ሁሉ የሆነ ዝም ብሎ አይደለም፣ ተለፍቷል። ቀደም ሲል አሉላ ሙሉቀን ያለውን ከሌሎችም ባለሙያዎች ሰምቻለሁ። ሙሉቀን ድምፃዊ ብቻ አይደለም፣ ሙዚቃ ያውቃል። በሱ ጋራ ሙዚቃውን የሚቀርጹ ሰዎች ተጨንቀው ነው። እሱም ያውቃል እነሱም ያውቃሉ። እና ሲፈልግ መሀል ላይ አቁም ብሎ እንደገና ያስጀምራቸዋል። ስተቱት እንደሆነ ይነግራቸዋል። ዓለም ፀሐይ የሚመሰሉ ሰዎች ይህንን ሲናገሩ ሰምቻለሁ። እና ጥሩ ችሎታ እንዳለው ይታወቃልና፣ እንደው ለአንተ ግን ሙሉ ቀን፣ ማንም ሰው ወደ አንድ ሙያ ሲገባ ለዛ ሙያ ምሳሌ የሚያደርገው ሰው አለ። የአንተ ምሳሌ እንደ ከሌ ሆናለሁ የምትለው ቀደም ብለህ የምታየው ድምፃዊ አርቲስት ማነበር? ጥላሁን ገሰሰ ቶሎ ነው መልሱ። በእውነት በእውነት ነው የምናገረው። በጣም ፋንታስቲክ የሆን ድምጽ ያለው ሰው ነው። ምንድን ነው የጥላውን ስቴፖች አጠን ነው የጥላ አሁን ያዘፋፍን ፓወር፣ ምንድን ነው ይህ ሁሉ ደረጃ ላይ ደረሰ። ከእኛ ጋር ይሰራ ነበር ና ምንድን ነው ትልቁ ችሎታ፣ አሁን እንደዚህ ደረሰ። አንድ ነገር አገኘው። የክብር ዘበኛ ደራሲዎች ደራሲዎቹ፣ የግጥም ደራሲና ና የዜማ ደራሲዎቹ በጣም ዳይናሚክ ነበር። የሚያገኛቸው ለጥላ አሁን ድምፅ ብለው የሚሰሯቸው ዜጉ ለማህሙድ ብለው የሚሰሩት አላቸው። ለብዙ ነሽ ብለው የሚሰሩት አላቸው። ደግሞ በልጅነቱ ራሱ ጎበዝ ነበር። ስቴጅ ላይ አሁን ክሪኤቲቭ ነው። ስቴጅ ኮንትሮል ያደርጋል። ህዝቡን ማይንድ በሙሉ ውስጥ ውስጥ ያመጣዋል። ዋይዳንግ ችሎታ እና በጣም አስደንቀኝ ነበር። እና ኋላ ግን ስመጣ እሱን ለመምሰል ነበር የምጠለ እሱ ያደረጋትን አደርግ ነበር። ኋላ ግን ሙዚቃ እያወቅሁ ስመጣ ለሰራሁት ነገር አፈርኩ። እና የራሴን ስታይል መውለድ አለብኝ ብዬ ስጥር አገኘሁት። ይሄ ምንድን ነው የኢትዮጵያን ባህላዊ ሙዚቃ ና ሞደር ሙዚቃ ኮምባይን አርጎ ክሬት አርጎ ያንን ማሳወቅ ና መታወቅ ወደ ባህላችን እንዴት ይመለሳል። የእኔ ዘፈኖች የህዝቡ ሁሉ አእምሮ ሳሙ እንዴ እንዲህም አለ እንዲ አማርኛ ዘፈን ይባባል። ለምሳሌ ሰውነቷን ሰምቶ ወደ ነው ጠላትሽ የሚለውን ሰምቶ ዝም ይላል። አሁን ለምሳሌ ከኮራቸው በላይ ምናምን እንደዚህ ውላል። ናም ያልኩኝ ዘፈ አንድ ሰውዬ ምናምን አሁን ሳበዛው ሰምተው ሰምተው አሁን አንድ ዘፈን ስዘፈን ቆይ እስኪ የሚቀጥለው እንስማ ነው የምትለው እንጂ ቆንጆ ነው ብለህ አታውቅም። አንድ ጊዜ ሰው ቤት ተጋበዝኩ እና ሰው እየተንጫጫ ያወራ ነበር። ከዛ ምሳው ነው እራቱ እስከሚደርስ ድረስ የኔን ከፈቱት የኔን ሙዚቃ ከፉ ጠይቀው ነው ቅር ይልሃል። ኧረ ቅር ሲለቁት ያወራ የነበረው ሰው ሁሉ ጭጫ እና ማዳመጥ ጀመረ። ዘፈኖቹ ሳትወድ ጆሮውን ይስባሉ። ከዛ በኋላ ደግሞ ከማታውቃት ሴት ጋር ፍቅር ያስይዛል። ይሄ ብዙ ሰው ታሪክ ነው። በዛው ልቀጥልና ሙዚቃ ታውቃለህ፣ አንተ ግጥም የምትገጥማለህ። ግን አንዳንድ ድምፃውያን ደግሞ ግጥም ከተወሰነ ሰው ብቻ ነው የሚመስሉት ይመርጣሉ። የአንተ ጎበዝ ገጣሚ ና የምታደንቀው ማነው? እና ከራስህ ግጥም ሌላ የማንም ተወስን ነበረ። አለምፀሐይ በግጥም ጎበዝ ነች። እሷን ወደታለሁ። ከኮርቻዋ በላይ ምናምን የእሷ አይመስለኝም። ሌላ ልጅ ማደንቃት የሸዋሉን መንግስቱ በጣም በጣም በጣም ማስደናቂ ሴት ገደቡበት ማስታወቂያ ምስሴ ነበሩ ሰሉላታናት ሆናልና የቀድሞ ነ ዜማም ግጥምም ነው የምታወጣው። በጣም ቆንጆ ቆንጆ ዘፋኝ ሰታኛለች ብትኖሮ በጣም በጣም ብዙ ዘፈን ትሰራ። የምታስታውሰው ዘፈን አለ ሰዎች እንደው እንዲያውቁት? ጀመረ ፍቅር ጀመረ የሚል ነው። የእሷ ነበረ የእሷ ነበረ። በጣም ቆንጆ አስር ዘፈኖች ዘፍኛለች። እሷን አደንቃለሁ። ሌላ በጣም የማደንቃቸው ደራሲ ያሳወቁ ደራሲ ናቸው። አቶ ተስፋ ያበላ ፋዘር የሚሏቸው ሄሩት በቀለ አንቱ ማለት ትወዳለች። የአምስትም አለቃ ይሁን የአስርም አለቃ ይሁን እዛ ፖሊስን ሰራ አንቱ እንደምን አደሩ ምና ምትለ በጣም ስርዓት ያላት እሷን ሰብቼ ነው ጋሽ ተስፋዬም አንቱ ነው የምትላቸው። እኔም አንቱ እኔ ልጅ ነኝ ደግሞ ይገባኛል አንተ በእኔ ፊልም አቃቲ ማቅረብ እና አንቱ ብያቸው ቀረ። እምቧይ ሎሚ መስሎ የሚለው ዘፈን የመጀመሪያ ዘፈን ከዛ ፌመስ የሆንኩበት እናቴ ስትወልደ የመቻ ማከረች የፊት ጉዴ እንድታ እዳግማሟለች የትላንቱ ለጋ ዛሬ ግን ጠውልጅ ምናምን የሚላለን ያለዝነት እያኩው ዘመናት የማይሽሩት ዘፈን ነው። ለማንኛውም ትውልድ የሚሆን ዘፈን ነው። ሰው ያልፋል እንደገና ይወለዳል። የትላንቱ ለጋ ሆኖ የነገ ደግሞ ተውልቆ ይታያል። ወደ አንተ ጥያቄ እንደው ለማስተላለፍ አሎላ፣ ሙሉቀንና ሂሩት ያላቸው ታሪክ የእኔ እናንተም ይመለከታል። አሎላ ብዙ ጊዜ እንግዶቹን አንተም እንለውን አንቱ ይላል። ከእኔ ጋር እንጣላለን። እኔ እንግዲህ ለመባለግም አይደለም፣ አርቲስት ከሆነ ሽማግሌም ቢሆን አንተ ብለው ደስ ይለኛል እንደ ማቅረብ የህዝብ ነውና አላ ደግሞ በጣም ትውት ሰው በመሆኑ በጣም አይስማማም። እና ስቱዲዮ አንዳንድ እንጨቃጨቃለን። እሱ ትዝ ቀጥል ጥያቄ ለግርግራችን ማድመቂያ ይሆናል። አዲሱ አንዳንድ ጊዜ አንቱ ስል ልካሁን እንዳለው ይላል። ብዙዎቹን እንደው ካልከበደኝ ይከተለዋለሁ። የሙዚቃዎቹን አይረሴነት ተቀስ አድርገሃል። ለዚህ ትውልድ ቅርብ መሆናቸው ከ3ላሳ አመት አመት በኋላ ዛሬም እንደ አዲሱ የሚሰሙ መሆናቸው በርግጥም የሙዚቃውን የዜማውን፣ ያጫወትህን የድርሰትን ብስለትና ውበት ያሳያሉ። ለአንተ ምናልባት በዚህ ዘመን የምትሰማቸው ዘፈኖች እድል ከነበረ የሰማቸውን ትነግረናለህ። ለአንተ ግን የዚያ ጊዜ አደራረስ፣ እንደውም በአንዳንዶች ወርቃማው የኢትዮጵያ ሙዚቃ ዘመን ይባላል። እናንተ በጣም ገናችሁ የነበራችሁበት እስኪ ንገረን ምንድን ነው ሚስጥሩ? ትላለህ ያን ዘመን ምርጥ ምርጥ ዜማዎች እንደዛ ለመጫወት ያስቻላችሁ አድማጭ ተመልካቾቻቸው እንደዛ ሊወዱት የቻሉበት ምክንያት ግሩም ጥያቄ ነው። ው አንደኛ ነገር ስለ ገንዘብ ግድ የለ ነው። አድማጮች፣ አሁን ከሙሉቀን ጋር ያደረግነው ቆይታ ሰፋ ያለ ነው። ቀሪውን በመጪው ፕሮግራማችን ይዘን እንመለሳለን። የቀድሞውን የራዲዮ መጽሔት አጋሬን የቀድሞ ባልደረባይን ወዳጄን አዲሱ አበበን ቀደም ብዬ እንደጠቁምኩት በአሜሪካ ድምፅ አገልግሎቱ በመጨረሻዋ ቀን የሥራ ውለው በተለይ ከሚያደንቀው ድምፃዊ ሙሉቀን መለሰ ጋር ለነበረን ቆይታ አመሰግናለሁ። በደለኛ አድማጮች ሙሉ ቀንንም በእኔም በአዲሱም ስም በድጋሚ ለጊዜው አመሰግናለሁ። የቪዲዮ ቃለ ምልልሳችንን ታዲያ በቅርቡ ለእይታ የምናበቃ መሆናችንን ከወዲሁ ለመግለጽ እንወዳለን። አሁን ከተወዳጇ ድምፃዊ ጂጂ እጅጋየሁ ሽባባው ጋር የሰራቸውን ጨምሮ ቀደም ብዬ ያስተዋወቅኳችሁ ከሁለተኛው የሙዚቃ ዓለም እንግዳችን ቶማስ ጎበና ልዩ ልዩ የሙዚቃ ስራዎች ቀየጥ አድርገን ያዋሃድ ናቸው። የሙዚቃ ቀለማት ነበሩ ለቅምሻህል በጆሮአችን የተንቆረቆሩት የቤስ ጊታር ተጫዋችና የሙዚቃ አቀናባሪው እንግዳችን ታዲያ ቀጠሮል ተያዘለት ወግ ቆየት ብሎ ነው የሚመለሰው። ከዚያ በፊት ግን የፊደሉን ቀለማት በፎቶግራፍ ምስሎች የሚተርኩት ጥንታዊ ገዳማት ዘመን የጠገበ ታሪክ የኪነ ሕንፃ ጥበብና ቅርስ እንዲሁም መንፈሳዊ ሀብት በሚቃኘው አዲስ መጽሐፍ ዙሪያ ከመጽሐፉ ደራሲና የፎቶግራፍ ባለሙያ ጋር ወደሚኖረን ቆይታ ልውሰዳችሁ። ቀደም ብዬ በመግቢያ ያስተዋወቅኩት መጽሐፍ ነው አሴንዲንግ ቱ ሄቨን ምንጥቅ ወደ ሰማይ ምንጥቅ ወደ ገነት እንደማለት በግርድፉ ወደ አማርኛ ሲመለስ በእንግሊዝኛ የተጻፈውና የኢትዮጵያን ጥንታዊ ገዳማትና አብያተ ክርስቲያናት ታሪክ ይልቁንም ነፍስ ዘርተው የሚታዩ በሚመስሉ የፎቶግራፍ ምስሎች የሚተርከው መጽሐፍ ደራሲ የፎቶግራፍ ጥበብ ባለሙያም ጭምር ነው፣ አቶ እሱ ባለው መዓዛ እዚህ ስቱዲዮ ይገኛል። አቶ ሱባለው ማዛ በቅድሚያ ወዲህ ወደ ስቱዲያችን ብቅስላል ለጊዜው አመሰግናለሁ። እኔም በጣም አመሰግናለሁ። አቶ ሉላ እንግዲህ ይህ ነገር እኮ ልምድ እየሆነብኝ ነው። በትክክል እየለመደብህ ነው። ወዲህ ወደ ስቱዲያችን ጎራ እንድትል ምክንያት የሆነው መጽሐፉም እየለመደብህ ይመስላል። ትክክል ነው። ይህ ሶስተኛ መጽሐፍ መሆኑን ነው። በኢትዮጵያ እና በኢትዮጵያ ዙሪያ የመጀመሪያው እንደምታውቀው በኢሮፕያን አቆጣጠር በ2012 የወጣ ነው፣ ኢትዮጵያ ኢንስፓይሪንግ ጆርኒ የሚል ከዛ ደግሞ አዲስ አበባ ላይ ያተኮረ በ2015 አሁን ደግሞ ከ15 ቀን በፊት አሰንዲንግ ቱ ሄቨን የሚል የጥንት የኢትዮጵያ ፍልፍል ቤተ ክርስቲያናትና ገዳማትን የሚያሳይ መቶ ስልሳ ገጽ መጽሐፍ አውጥቻለሁ። ባለፈው አስራ አምስት ቀን እንደገለጽከው መጽሐፉ ምረቃ ይካሄድ በነበረበት እለት ከሰሞኑ በሚል በራዲዮ መጽሔት በከተማችን እየተካሄዱ ያሉ ዝግጅቶችን ይልቁንም ኪነ ጥበብ ነክና ስነ ጽሁፍ ነክ እንቅስቃሴዎችን በምንዘግብበት ፕሮግራም በመጠኑ ተነጋግረናል። አሴንዲንግ ቱ ሄቨን ቀደም ብለህ እንደጠቀስከው፣ አቶ እሱ ባለው ምን ጥቅ ወደ ሰማይ ምን ጥቅ ወደ ገነት የሚል የግርድፍ ትርጉም የሰጠሁት በመግቢያችን ሳስተዋውቅ፣ የመጽሐፉ የሽፋን ገጽ ላይ አለታማ ተራራ ሽቅ ወደ ላይ ሲወጣ ይታያል። ወደ ገነት ለመሄድ መሆኑን እርግጠኛ ባልሆንም ስመገናናው ደብረ ዳሞ ነው። ሁለት አባቶች ሶስተኛው አባት ከስር ሆነው ገመድ ሲጎትቱ ይታያል። ትልቅ የአለት ተራራ ላይ ያለው ቤተ ክርስቲያን ለመግባትም ብዙ ጸሎት የሚያስፈልገው ይመስላል ወደ እሱ ሲወጡ እናያለን። አሴንዲንግ ቱ ሄቨን ለምን የርዕስ ተመረጠ? ከመንደርደሪያውን ጀምር። በዚህ በርዕሱ ዙሪያ ብዙ ሰዎች ተመሳሳይ ጥያቄዎች ጠይቀዋል። አሁን የገለጽከውን ሽፋኑ ላይ ያለውን ፎቶና ርዕሱን አንድ ላይ ስታየው ያው ደብረ ዳሞ ላይ ሲወጡ ገነት አለ ለማለት አይደለም። የመጽሐፉ ርዕስ የወጣው ብዙ ካሰብኩበትን ገዳማትን፣ አባቶችን፣ እናቶችን ካየው በኋላ ምን ያህል ከጎናችን ቢኖሩም ብነካቸውም ብንዳሰሳቸውም በአካል ቅርባችን ቢሆኑም በመንፈስ ሌላ ዓለም ላይ እንዳሉ ለማሳየት የተጠቀምኩበት አገላለጽ ነው። እንደምታውቀው በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ብዙ ምሳሌያዊ አነጋገሮች አሉ። ያንን በመከተል ነው እንግዲህ ይህም ምሳሌ አነጋገር አሰንዲንግ ቶ ሄቨን ተብሎ የወጣውም እና ይህንን የሚገልጽ ደግሞ መጽሐፉ ላይ በጀርባውም በሽፋኑም ይህንን ገለጻ አርጌያለሁ። መኪናው ጥሩ መግለጫ አለው። አሴንዲንግ ቱ ሄቨን ስሙ ማራኪ መሆኑ ወይም ይዘቱ ጠያቂ እንድንሆን ማድረጉ ብቻ ሳይሆን ፈጥኖ የሚመጣ የግጥም ዜማ ያለው በቅኔ ቅላጼ ቶሎ የሚታይ የሚመስል ስያሜ ነው የመረጥከው። ለመጽሐፍህ የሚስማማ ይመስለኛል። እሱ ባለው ከዚህ በፊት ቀደም ብለህ እንደጠቀስከው ሁለት መጽሐፍት አሳትምሃል። ባለፉት ሰባት አመታት ውስጥ ሶስተኛ መጽሐፍ መሆኑ ነው ወደ ጥንታዊት ኢትዮጵያ ታሪክ ቅርስ የአዲስ አበባን ገጽታ የሚተርከው ላይ እንኳን ስንሄድ ታሪክን የሚፈትሽ ወደ ኋላ ብዙ ዘመናት የሚወስዱ ጉዳዮች የምትሳብ መሆኑን ያሳያሉ። ለአድማጮች ግልጽ እንድናደርግ መጽሐፍ በእንግሊዝኛ የተጻፈ ታሪኮቹም በፎቶግራፍ ምስሎቹ የሚተረኩ ናቸው። ይበልጡንም የፎቶግራፍ ባለሙያነትህን የሚያሳዩ ናቸው። በሁሉም መጽሐፎች ይህን አሴንዲንግ ቱ ሄቨን ያልከውን የመጨረሻው መጽሐፍን ጨምሮ ከዚህ ቀደም በጻፍካቸው መጽሐፎች ላይ የመወያየት እድል አግኝተናል። እንደምን በታሪካዊ ጉዳዮች ላይ ተሳብከ? በጣም ዘለግ ብለህ የገፋ ይመስላል። እንዲሁ ሱስ ነው ብዬ ባልፍ ደስ ይለኛል። ግን የዛሬም ሰባት ዓመት የመጀመሪያው መጽሐፍ ሲወጣ ተወያይተንበት ነበረ። ትምህርቴ ኢንጂነሪንግ ነው፣ ምሰራውም በኢንጂነሪንግ ነው ግን ታሪክ ለመናገር ፎቶግራፍ መጠቀም ስለተመቸኝ እና ጥሩ ስለመሰለኝ በራሴ መማርና ፎቶዎቹንም እንደዚህ በጥሩ ሁኔታ በጽሑፍ ደግፎ ለማቅረብ መርጫለሁኝ። በተረፈ ግን እዚህ በታሪክ ባልከው ነት ለመናገር ጊዜያችን ትንሽ ታሪክን የሚፈትን ጊዜ ነው። እዚች ጋ ደግሞ የጥንቶቹ አባቶቻችን እናቶቻችን ታሪክን መስዋዕት ከፍለው እኛ ጋ አድርሰውልናልና ያንን ደግሞ በአዎንታዊ በጥሩ ሁኔታ ደግሞ ለማሳየት ጓጉቼ ነበረ። ተሳክቶልኝ እንደምታየው ሶስተኛ መጽሐፍ ደርሻለሁ። ግን በዚህ አጋጣሚ ልል የምፈልገው መቼም ትልቁ ስራ የተሰራው በእኔ ወይም በአሁኑ ጀኔሬሽን ትውልድ ሳይሆን ይህንን ታሪክ ከዛሬ 1600 ዓመት በፊት ድንጋይ ላይ ጽፈው ወይ ደግሞ ብራና ላይ ጽፈው ቤተ ክርስቲያን ፈልፍለው የመሳሰሉትን አድርገው እዚህ ያደረሱት ሚጥንቶቹ ኢትዮጵያኖች ናቸው ብዬ ነው ማምኑ። አቶ እሱ ባለው እንግዲህ መጽሐፍህን አግኝቶ የማገላበጥ እድል አለው ሰው የምናወራው ጉዳይ በጣም ቅርብ መሆን ይችላል። መጽሐፉ በጠንካራ ሽፋን የተሸፈነ ባለቀለም ፎቶግራፎች መጽሐፉን ሙሉን የምናገኝበት እያንዳንዱ ታሪክ በጽሑፍ ከተጻፈው ባላነሰ በምስሎቹ የሚተረክበት በመጽሐፍት አሰላለፍ የቡና ጠረጴዛ መጽሐፍ የሚባለው ዘርፍ ውስጥ የሚካተት በእርግጥም ታሪክን ለማወቅ ብቻ ሳይሆን ሌሎች እንዲያውቁ ለማድረግ ሁሉ የሚመረጥ መጽሐፍ መሆኑን በቀላሉ መረዳት ይቻላል። እስኪ አለፍ አለፍ እያልን ለታሪኩ ባለቤቶች ኢትዮጵያውያንም በእርግጥ ብዙዎቻችን የቱን ያህል እናውቃለን የምንለውን ራሳችን እንድንጠይቅ አንዳንዶቹ ሰምተናቸው የማናውቃቸው ሁሉ ሊሆኑ ይችላሉ። እንደየልማዳችን አገርና አካባቢዎችን የመጎብኘት እድል እንዳገኘ ነው መለያየቱ እንዳለ ሆኖ በይፋ በጣም የምናውቃቸው እንላሊበላን እና አክሱም ያለውን ያህል ሐይቅ እስጢፋኖስን ሰሜን ወሎ አካባቢ ያለ ገዳም የአካባቢ ሰዎች ሊያውቁ የሚችሉትን ያህል ሰምቼ የማላውቀውን አያለሁ። ለምሳሌ ዋለ ኢየሱስን አያለው። ቀደም ብለን ያነሳ ነው። ደብረ ዳሞ ገናና ነው፣ በብዙዎች ዘንድ ይታወቃል። እስኪ ንገረን፣ ምን ያህል አብያተ ክርስቲያናትና ገዳማት በዚህ 166 ገጾች ባሉት መጽሐፍህ ተካተዋል? አድማጮች የመጽሐፍት ዓለም ወጋችን ገና ብዙ ይደራል። ለዚህና ለቀሪው ታዲያ ጊዜያችን እንደፈቀደልን ቆየት ብለን እንመለሳለን። የአሴንዲንግ ቱ ሄቨንን መጽሐፍ ደራሲ አቶ ስባለው ማእዛን ላመስግንና በዚህ በምትሰሙት የቶማስ ጎበና ሌላ የሙዚቃ ሥራዎች ቅይጥ ወደ ተከታዩ ቆይታችን ልውሰዳችሁ። Alumbra tu alma, alumbra tu alma, alumbra tu alma, alumbra tu alma, alumbra tu alma, alumbra tu alma, alumbra tu alma, alumbra tu alma. ቶማስ ጎበና በቅርቡ የራዲዮ መጽሔት እንግዳ ሆነ። አንቺ አንቺ ያለ መሐሙድ የሚጫወተውን የሬጌ ስልት የተከተለ ለየት ያለ ዜማ ባስተዋወቅንበት ምጥን ቃለምልልስ በቀጠሮ ነው። የተለያየ ነው። ቀጠሮ አክብረ ተገኝተሃል። እንኳን ደህና መጣ። እንኳን ደህና ቆየ። እንኳን ጋበሳቸው የሙዚቃ ወግ ነውና ተመልካቾቻችን በጨዋታ ዘና በመሀልም ሙዚቃዎችህን ማጫወት የምንችልበት እድል ካገኘን እሱንም እናደርጋለን። ሀሳባችን ሙዚቃ መጫወት የምንችልበትን ሁኔታ ለመፍጠር ነበር፣ ሁኔታዎች አልተመቻቹም። አንተ የምትጫወተው ቤዝ ጊታር ነው፣ ሌላ አጃቢ ይፈልጋል። ከመድረክ የተቀረጸውንም ሆነ ሌሎች ስራዎችህን ለማስማማት እንሞክራለን ከቃለ ምልሳችን ጋር። ሙዚቃ ምንድን ነው ለአንተ? ሙዚቃ እንደ አየር ነው፣ እስክታጣው ድረስ ካለሱ መኖር የምትችል ይመስልሃል ስታጣው ግን ብዙ ነገሮች ይበላሻሉ። እስፔሻሊ በእኔ ህይወት ውስጥ የኖርከው ሙዚቃ ውስጥ ነው። ከድሮ ጀምሮ ሳላስበውም በወጣትነት ዘመን እንደዚህ ፎከስት የሆነ አናሊቲካል የሆነ ደፊኒሽን ላይኖር ይችላል ግን ሁል ጊዜ አጠገባችን ስላለ ነው፣ አታስበውም። ሁል ጊዜ ሙዚቃ ያለበት ኤንቫይሮንመንት ውስጥ ስላደግኩኝ ነሰሪ እንደ ሙዚቀኛ ሳይሆን ሙዚቃ እንደሚያደንቅ እንደሚያጣጥም ቤተ ክርስቲያን ውስጥ ሙዚቃ አለ፣ ቤት ሙዚቃ አለ፣ ታላቅ ወንድሞቼ ሙዚቃ ይጫወታሉ። እንደዚህ ነው ያደግኩት። ግን እንዳሁኑ ደግሞ ሙዚቃን ብዬ ከህፃነት የጀምሮ ይዘው ያደግኩት ነገር አይደለም። ሌተር ኤጅ ቀስ እያለ ነው የተቀየረው። ወደዛ ስሜት ትገኝ ነበር ሙዚቀኛ ባትሆንም። በኋላ በደንብ እንጫወታለን። ምንም ችግር የለውም። ቶማስ፣ በኢትዮጵያ ሙዚቃ ውስጥ በተለይ ደግሞ በልጅነት ወዲህ ወደ ዩናይት ስቴትስ መጥተህ ቀደም ብለህ እንደ ገለጽከው በተለያዩ መድረኮች ላይ የምትጫወትበት ህይወትም በሙሉ ሙዚቃ የዋጠውን ያህል ከኢትዮጵያ ሙዚቃም አልተለየህም። በኋላ ላይ ባንድህን ታስተዋውቀናል። አንተ የምትጫወትበት እንደ አውሮፓውያን የዘመን አቆጣጠር ከሁለት ሺህ ስድስት ጀምሮ ትጫወትበት የነበረው ጎጎል ቦርዴሎ በጣም ታዋቂ የሙዚቃ ባንድ ነው። ስለ እሱም እንጫወታለን። የኢትዮጵያ ሙዚቃ የምትጫወትባቸው አጋጣሚዎች ምን ያህል ናቸው? ምን እድል አለ? ለብዙ ዓመት ኦልሞስት ስትሪክትሊ የኢትዮጵያ ሙዚቃ ብቻ ነው የተጫወቱት። ከምናቃቸው የታወቁ ዘፋኞችን በማጀብ ማለት ነው። ከሎካል ጀምሮ ው ኢንተርናሽናል ትራቨል እያደረግን ሰርተናል። የኢትዮጵያ ሙዚቃ ከእነማን ጋር ተጫወተሀል? በጣም የሚገርም ነገር ልንገር። ኦልሞስት እንግዲህ ከአዳዲሶቹ ሳይሆን ድሮ ከምናውቃቸው ያልተጫወትኩት ስቴጅ ላይ አንድ ሰው ብቻ ነው ጋሽ ማሙድ። አሁን በመጨረሻው ያገኘሁት ማለት ነው። እድሉ ስላላጋጠመን ነው እውነት ለመናገር። ሁልጊዜም ጊዜም እኛም እያወራ ነው የምንስቀው ነገር ነው። ምክንያቱም ኢቨን ከጠላውን ጋር ሶስት አራቴ ሰርቻለሁ እዚህ ከተማ ውስጥ በቃ ከሁሉም ጋር ሰርቻለሁ ማለት ትችላለህ ግን ከጋሽ ማሙድ ጋር አጋጥሞኛ ያቅ ስቴጅ ላይ ለመስራት ከፀሐይ ዮሐንስ ብዙ ጊዜ፣ ከነዋይ ደበበ ጋር ብዙ ሰርተናል። ኦብስሊ ጂጂ አለች። ከጂጂ ጋር አሰ ማኔጀር ከሙዚቃ ወጣ ያለ ሪሌሽን ነበረን። ማኔጀር አለ፣ ብዙ የኢትዮጵያ ሙዚቃ ማስተዋወቅ ላይ የሰራችሁትንም ይመለከታል። በዛም ነው የተቀራረብ ነው። ይሄ አይዲያ ሁለታችንም ውስጥ ነበረ እና መጀመሪያ ስንገናኝ ስናወራው በዚህ ነው የተቀራረብ ነው። ሁለታችንም አይዲያ ኢትዮጵያን ሙዚቃ እንዴት ነው የምናስታወቀው የሚል ላይ ስለነበረ ከአስቴር ጋር ትንሽ ሰርቻለሁ። ሞር ወንድሜ ነው የሚታወቀው እሱ ወንድምህ ማን እንደሆነ፣ ከዚሁ ብናስታወቅ መልካም ይመስለኛል። ከመልካም ያስታወቅ ሄኖክ ተመስገን ሌላ እውቅ ሙዚቀኛ ነው። ከአበጋዝ ጋር የሰሯቸው በርካታ ስራዎች ይታወቃሉ። ምናልባት አበጋዝም ሌላኛው ወንድም ሄ ያው ሌላ ወንድ ማለት ነው። የሙዚቃ ታሪክ ወደ ቤታችሁ የሚወስድንን ታሪክ ካአሁኑ ጨርፈኸዋል። እስኪ የሙዚቃ ትውውቅህን ቅድም ወደ ጀመርክበት እንመለስ። እዚህ ዩናይት ስቴትስ ከመጣ በኋላ ያለውን ሁኔታ ራሱን የቻለ የህይወት ምዕራፍ ነው። ና ይበልጡንም በልጅነት እንደ መምጣት ትልቁ የህይወት አካል ነው። እሱን እንመለከታለን። ቀደም እንዳልከው ከሙዚቃ አትለይ እንጂ እንደ ባለሙያ የሙዚቃ ህይወትህ ለማድረግ ሙዚቃ የጀመረው የወንድም ሄኖክ ና ሌሎች በሙዚቃ ቅርብህ የሆኑ ሰዎች ቀስቃሽነት ያለው ይመስላል። እንዲያውም አንድ ቦታ ስትናገር አንድ አልበም አወጡና ለካ ህይወት መሆንም ይችላል የሚል ነገር ውስጥ ያጫረ ይመስላል። እስኪ ያጫውተን አው ሄኖክ ና አበጋዝ ትንሽ ወደኋላ ልመልሰው። ኢትዮጵያ በምናድግበት ጊዜ አበጋዝ እና የእኛ ቤት ጎረቤታሞች ነን። በዛ ነው የሄኖክና አበጋዝ ጓደኝነት ከዛ ነው የሚጀምረው። ያው እኔ በጣም ታናሻቸው ነኝ፣ ግን ያው አንድ ሰፈር ስለነበረን የእነሱ ጓደኝነት ከዛ ነው የጀመረው። እና ሁለቱም ለየብቻ ነው እዚያ ጋር የመጡት፣ ግን ባይ 1984 ሁለቱም አብረው እዚያ ጋር አበጋዝ ነው መሰለኝ 1984 ላይ የመጣው ከሄኖክ በኋላ በኢትዮጵያ 7677 ገደማ መሆን አለበት። እንግዲህ ከዛ እዚህ ሲገናኙ ያው ኢትዮጵያ ያሉ እየተገናኙ የሚጫወቷቸው ስሜት እንደገና ተነሳና አድማስ ባንድ የሚል ፈጥረው ሳንስ ኦፍ ኢትዮጵያ የሚባል ሬከርድ ከቴዲ አክሊሉ ያለበት ቴዲ አክሊሉ አሁን ከቴዲ አፍሮ ጋር ኪቦርድ የሚጫወት ነው። ቴዲ አክሊሉ አበጋ አበጋዝ ሄኖክ፣ ስምኦን የሚባል ሰው ነበር። አን ዮሴፍ የሚባል ድረመር ነበራቸው እዚህ ዲሲ 1984 ላይ ሸክላ ሰሩ። አን ካልተሳሳቁ ስምት መቶ ኮፒ ብቻ ነው የተሰራ፣ እና አሁን በጣም የሚፈለግ ሸክላ ነው። ይ ኦክሽን ላይ ሄድ የምትፈልገው እሱ ልክ እንደተሠራ ኢትዮጵያ ተላከ። አዘማር ፋክት እዚህ ካለው ነገር ልናገር እሱ ተሰርቶ መጀመሪያ ስለ እሱ ኢንተርቪው የሰማ ነው። ሄኖክን ቪኦኤ ላይ ኢትዮጵያ እያለው ማለት ነው። በዛ እድሜ ከዛ እሱ ሲወጣ ላከልን ማለት ነው ቤት። ያኔ ነው ትንሽ እንዲህ አይነትም ነገር አለ ብዬ መጀመሪያ ያሰብኩት። ከዛ በፊት ቤት ጊታር አለ ያው ያደግንበት ማለት ነው። ሲመቸኝ እጫወታለው። ቤተ ክርስቲያን ውስጥ ያው ሳንዴ ስኩል አለ ወጣቶች ማለት ነው። ትላልቆቹ ጋር ያው በእድሜም አልደረስንም ያኔ። እዛም በቃ የስኳትን ያችን አኩስት ጊታር ቤት ያደግኩንባትን እንደዛ ነበረ ማስበው። ይሄ ሲመጣ አንደኛ ሄኖክም ስለሚጫወተው ነው መሰለኝ፣ ቤስ ፕሌየር የሚባለው ነገር ትንሽ መጣ። ያው እሱን ሌላ ከሆን ሸክላ ደግሞ ማጥናት ጀመርኩ። ሰው ትንሽ ኦርጋናይዝድ እየሆነ መጣ ማለት ነው። በዛ ጊዜ አስራ አራት ዓመት አካባቢ ነው ማለት ነው። ያ መንገድ ወዲህ ወደ ዩናይትድ ስቴትስ መጣ። በእርግጥም በቁም ነገር የህይወት መንገድ እንድታደርገው በሬ ከፈተ ይመስላል። አዎ ሳላስበው፣ አሁን ወደ ኋላ ሳይ እንደዛ አላለው። ግን ያኔ በቃ መጀመሪያ ጊታር ጫወት ነበር። ከዛ ሸክላው መጣ። አሁን ሸክላውን እያጠናው መጫወት ጀመርኩ። ሴንት ጆሴፍ ባንድ 15 ዓመት የምንም እያለ ሲጀመር፣ አን አስረኛ ክፍል ስንገባ ነው የሚጀመረው ትምህርት ቤት ሲጀመር እኔ ኦልሞስት እንደ የአስተማሪ አሲስተንት ነገር ሆኜ ነበር ምሰራው ለጓደኞቼ ማለት ነው። አንዳንድ ነገሮች እያሳየኋቸው እያስተማርኳቸው፣ ያ አልበም ብዙ ጊዜ አብረን ተጫውተነዋል። በዛ ስናሪዮ እያጠና ነው ማለት ነው። ሶ እንደዚህ እንደዚህ ነካክቼ በ16 ዓመቴ እዚ ሀገር ስመጣ ያው ሄኖክ ባይዴን ከተማ ውስጥ ያሉ ሬስቶራንቶች በሙሉ ከአስቴር ጋር አክቹዋሊ፣ አስመራ የሚባል ሬስቶራንት ነበረ፣ ከአስቴር ጋር ሬጉለርሊ አራት ቀን ምናምን እዛ ይጫወታሉ ሶ ቤዚክሊ ልክ እንደመጣው እዛ ውስጥ ነው ያደኩት ማለት ትችላለ። ማለት ዊኬንድ ሲመጣ እዛ እድሜን ባይፈግ ከእነሱ ጋር ይህ ገብቼ ማለት ነው ሶ ይህን እያየው ውድን አየር እነ ሄኖክ ከአስመራ ሬስቶራንት ወጥተው ሌላ ሬስቶራንት ሲገቡ እኔና ማቲያስ መኮንን ደግሞ አስመራ ሬስቶራንት ገባለ ስራ፣ ኦሪጂናል ስራ በዛ ነው የተጀመረው፣ ፕሮፌሽናል ማለት ነው። ቶማስ የሙዚቃ ቤተሰብ ውስጥ እንዳደክ መቁጠር እንችላለን። በጓደኝነት የሄኖክ ጓደኛ አበጋዝም በኢትዮጵያ ሙዚቃ ውስጥ ትልቅ ድርሻ ያላቸው ሙዚቀኞች ናቸው። አንተ ላይ ቀዳሚዎቹ የሙዚቃ ተጽዕኖን ብለው አድራጊዎች ከሆኑ፣ ተጽዕኖ የሚለው ቃል አስቸጋሪ ነው። አንተን እንድትገፋፋ አድርገው ከሆነ ሌላ የምታስበው ኮርኩሮኛል፣ ስቦኛል፣ ሙዚቃን ህይወቴ እንዳደርግ ምክንያት ሆኗል የምትለው ወይ በሙዚቀኝነቱ የምታደንቀው ሌላ ሙዚቀኛ አለ? ከኢትዮጵያም ከኢትዮጵያም ውጭ በጣም ብዙ አሉ። በጣም እኔ ላይ ተጽዕኖ ያደርጋል ብዬ የማስበው ወንድሜ ነው። ምክንያቱም ሪሊ እሱን እያየሁ ነው የመጣሁት እሱ ቤት ስለተጫወተ ፕሮባብሊ ዲሬክትሊ በዛ ምክንያት ነው ቤስ ፕሌየር የሆንኩት። ምክንያቱም ያደግንበት አኩስቲክ ጊታር ነው፣ እንደ መጫዋቻ ነው እንጂ እንደ ሙዚቃ ኢንስትሩመንትም አስቤ ያዋል አቅም ሳድግበት ማለት ነው። ሄኖክ እዚህ መጥቶ ቤስ ስለተጫወተ እኔም ቤዝ መጫወት ጀመርኩ። እዚህ ሀገር ደግሞ ስመጣ ባይንም አየዋለው፣ ሲሄድም ሲጫወት አየዋለው ችሎታውንም አይ ክን ሪሊ በዛ ሰዓት ላይ እንግዲህ ማየት ስለምችል በጣም ከኛ በጣም ከፍ ያለ ስለሆነ ናው እንግዲህ እሱም ያደረገውን ለማድረግ እሞክራለሁ። ኦፊሻሊ ቁጭ ብሄ ባያስተምረኝም እሱ ያደረገውን ነው። ከዛ ነው የተነሳው። ከዛ የራሴን መንገድ እያሱ ስመጣ፣ ኤግዛክትሊ ጊዜውን አላውቅም። አንዳንድ ነገሮች የተቀየሩ መጡ። አንዳንድ ነገሮች እየተለወጡ መጡ ነበር ያለው ቶማስ። ምን ይሆኑ ወዴት ሳመሩት? የተመደበልን ሰዓት ለዚህም ገደብ ሊጥልብን ይመስላል። ሙዚቃን እንደሚኖር እንደሚተዳደርበት ሙያ መያዝ ብቻ ሳይሆን አንዱ ትልቁ የሕይወቱ መንገድ ያደረገበትን ጨምሮ ስለ ሙዚቃና ስለ ሕይወት የሚሰሙ ወጎቹን ይዞ በመጪው ራዲዮ መጽሔት ይመለሳል። ቶማስ ጎበና ሙዚቃዎች አንዱን ነበር ያሰማናችሁ። እስኪ አሁን ደግሞ ማህሙድ አንቺ አንቺ ያለ ለመጀመሪያ ጊዜ በሬጌ ስልት የተጫወተውንና ቀደም ብዬ በመግቢያችን ያስተዋወቅኩትን በዚሁ ርዕስ የተሰየመውን የቪዲዮ ቅንብሩን ጨምሮ ከቶማስ የቅርብ ጊዜ ፕሮጀክቶች አንዱ የሆነውን ይህን ዜማ ደግሞ እንስማ። anci, anci, anci, fecăre, anci, fecăre, አዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን አሁን የንጉሴ አክሊሉ መስኮት የሚከፈትበት ነው ሰዓቱ። ንጉሴ አዲስ ዓመትን ተንተርሶ የተሰናዳ ቅንብር ነው የያዘው። ንጉሴ መስመሩ ያንተ ነው። አሉላአንተም አንተም አድማጮቻችንም እንደሚያስታውሱት ሁለት ሺ አስራ ሁለት ዓመተ ምሕረት ገብቶ አዲሱን ዓመት አንድ ብለን መቁጠር ከጀመርን እነሆ ዛሬ አስራ አንድ ሆነ። ነገ አስራ ሁለት የአስራ ሁለት ወር መጀመሪያ ወር አስራ ሁለተኛ ቀን በድጋሚ እንኳን አደረሳችሁ። የዛሬ እንግዶቼ ሁለት ሺ አስራ አንድና አስራ ሁለት ዓመተ ምሕረትን በማነጻጸር ገጠመኞቻቸውን ያጫውቱናል። የመጀመሪያው እንግዳይ ቢኒያም ከበደ ባላለሁኝ ጋዜጠኛ ነኝ። አሁን ሰዓት ደግሞ የኢትዮጵያ ልጆች ቴሌቪዥን የተሰኘ ከሀምሳ አመት ወዲህ በሀገራችን ለመጀመሪያ ጊዜ የ ሀያ አራት ሰዓት የልጆች ሚዲያ እኔና ጓደኞች ያቋቁመን እየሰራ እንገኛለን። እንግዲህ መጪው ሁለት ሺህ አስራ ሁለት የሰላም የደስታ የፍቅር የጤና ሊያደርግልን ፈጠራችንን እንደምናለን። በተለይ ሀገራችን ጥንታዊት በባህልም በታሪክም በማንነትም ሰፊ የሆነችን ሀገር የሚያከብር ትውልድ ማንነቷን ጠንቅቆ የሚረዳ ዜጋ እንዲኖረን ከምንም በላይ በእኛ በኩል የሚቻለንን ሁሉ እናደርጋለን። ኢትዮጵያውያኖች፣ በአጠቃላይ በመላው ዓለም የምትገኙ ወገኖቻችን ሁሉ እንኳን ለዚህ ለሁለት ሺህ አስራ ሁለት ዓመተ ምህረት አደረሳችሁ ማለት እወዳለሁኝ። ይሄ ዘመን በተለይ ደግሞ እርስ በርስ የምንተሳሰብበት የምንፈቃቀርበት ዘመን እንዲሆን እንመኛለን። በትንሽ ነገር የምንኳረፍበት ወደ ባሻ ሆነን እንግዲህ እርስ በርሳችን ወደማያስፈልግ ቁርሾ እያመራን ይችን ታሪካዊት ገናና ሀገርን ወደ ጥፋት እንዳናመራ በታናሽነቴ ይህንን መልእክት ማስተላለፍ እፈልጋለሁኝ። በተለይ በዚህ ዘመን መንግስታት ያልፋሉ። ከምንም በላይ ይቺ ታላቅ ሀገር አንድነቷ ተጠብቆ እንዲቆይ ሁላችንም ዜጎች የሁላችንም ኢትዮጵያውያኖች ኃላፊነት ያለብን ከመቼውም ጊዜ በላይ አሁን ነው ብዬ ነው ማምነው። በተለይ ደግሞ ሚዲያ እየተስፋፋ በመጣበት ጊዜ ላይ ሁላችንም በታላቅ ኃላፊነት ሀገርን ከሚበታትን እርስ በርስ ከሚያባላ ነገር የምንታቀብበትና ሀገራችን ላይ ሰላም እስከ መጨረሻው የሚዘልቅበት እንደ ጥንቱ አባቶቻችን ጥበብን የምንታደልበት ዘመን እንዲያደርግልን እመኛለሁኝ። በተለይ ደግሞ ይሄ ትውልድ በማንነት ቀውስ ውስጥ ያለበት ነው። እንደሚታወቀው ያለፉት ዘመናት በተለይ በዘር፣ በሃይማኖት፣ በፖለቲካ ልዩነት እርስ በርስ ያለመቻቻል የተስተዋለበትና ና ሀገራችንን ወደ አስከፊ አፋፍ የወሰድንበት በተለይም ደግሞ በዚህ ዘመን ላይ መናገር የምንችለው ነገር ምንድን ነው? ጥበብን የራቀን ይሄ እውቀት ርቆናል። የእውቀት እጦቱ ሀገራችንን ወደ ተመጽዋችነት እንድታመራ ያደረጋት ነው። እና አሁን ከዚህ በኋላ ያለው ዘመን እርስ በርስ ሰክነን የምናይበት እንዲሆን እመኛለሁ። ቀጣዩዋ እንግዳዬ መምህርትና ደራሲት ፀሐይ መላኩ በቅድሚያ ለኢትዮጵያ ህ አዲስ አመት የሰላም የደስታ የአንድነት እንዲሆንልን እመኛለን። በሀገርም ውስጥ ላሉት ከሀገር ውጭም ላሉት ወገኖች በዚህ አመት በ2011 አመት በሁለት አይነት ስሜት ተወጥረን ነው ያሳለፍነው። አንዱም ደስታትና እና ተስፋ አንዱ ጭንቀትና ጥርጣሬ ነበረ። እና በእነዚህ ሁለት ስሜቶች ተወጥረን፣ ነገር ግን ተስፋ በጎ ነገር እየተመኘን እዚህ መስከረም ላይ ደርሰናል። መጪው አመት የሰላም የአንድነት፣ በተለይ የማስተዋልና ማንነትን የማወቅ ጊዜ እንዲሆንልን እመኛለን። ደራሲት ፀሐይ መላኩ ያለፈው አመት ለድርሰት ስራዋ ጥሩ እንዳልነበረ አስታውሳ ለእሷ ብቻ ሳይሆን ለሁሉም የዘንድሮ ዓመት 2012 በዚህ ረገድ ጥሩ ድል ሊገጥማት እንደሚችል ተስፋ ታደርጋለች። በ2011 ዓ ም ከዚህ ከውጥረቱ ጋርም ተጨማሪ በግሌ ባለኝ የስነ ጽሁፍ ዝንባሌና ሙከራ ሁለት መጽሐፍት ጽፌ ነገር ግን ታትሞ ለማየት እድል አጥቼ ባለው የወረቀት ዋጋ መናር ባለው የህትመት ችግር እኔም እኔን የመሰሉም የስነ ጽሁፍ ሰዎች ችግርና ጭንቀት ውስጥ እንገኛለን። ስነ ጽሁፍ ቅርስ ነው። ኢትዮጵያን ልዩ የሚያደርጋት ወይም ደግሞ ኢትዮጵያን የሚገልጻት አንዱ ቅርስ ስነ ጽሁፍ ነው። ነገር ግን በስነ ጽሁፍ ለመጽሀፍት መታተም ምንም ትኩረት ሳይሰጥ ወጣት ደራሲያን ይተኩናል የምንላቸው ወጣቶች ተስፋ ቆርጠው ነው ያሉትና ይሄ ጉዳይ በዚህ በሚቀጥለው ሁለት ሺህ አስራ ሁለት አመት ይሻሻላል፣ ለውጥ ይደረግበታል ብዬ አስባለሁ። ምክንያቱም ቅርስ በትውልድ ካልተላለፈ የኛ መኖር ዋጋ የለውም እና ይሄ ተስፋ በውስጤ አለ። ሌሎቹም እንደ እኔ የጻፉ ሀሳብ የወለዱ ወልደው ግን ሊያሳዩ ያልቻሉ ፍሬዎቻቸውን ይሄ ተስፋ እና ምኞት አላቸው። እንግዲህ አዲሱ አመት በጎን ነገር ይዞልን ይምጣ። ኢትዮጵያውያን በጎ ነው የምንፈልገው፣ በጎ ለመስራት ነው የምንታትረው። በመካከል የተዘራውን የማይሆን ነገር እግዚአብሔር እየነቀለን ክርዳዱን ጥሎልን ሰላማዊቷን ቅድስቷን ሀገራችንን አብረን እንድንኖርባት እመኛለሁ አመሰግናለሁ አመሰግናለሁ ደራሲትና መምህርት ፀሐይ መላኩ አድማጮቼ በሚቀጥለው አስራ አምስት ቀን ሌሎች እንግዶችን እንደዚሁ ይዤ እመለሳለሁ እስከዛው ደህና እንቆይ ንጉሴንና የንጉሴን እንግዶች እኔም አመሰግናለሁ አድማጮች የራዲዮ መጽሔት ቀለማት የሚታዩባቸው በርከት ያሉ ድምፆች ናቸውና፣ ሁሉንም ጀምር ጀመር ለማድረግ ያህል ብቻ ይመስላል ጊዜያችን የፈቀደልን። በተከታታዩ ፕሮግራሞቻችን ከእንግዶቻችን ጋር የጀመርናቸውን በቀጣዩ ፕሮግራማችን ይዘን እንመለሳለን። ለአሁኑ ግን እንግዶችን በሙሉ አመሰግናለሁ። እግዚአብሔር ያስጣልን። አሁን ግን ባለፈው የራዲዮ መጽሔት ፕሮግራማችን ከደረሱን ከእናንተ ከአድማጮቻችን አስተያየቶች ያንዱን እናሰማና ስርጭታችንን ወደምናገባድድበት እናቅና። የኢሜይል አስተያየታቸውን በሰላምታ የጀመሩት የለንደኑ አድማጫችን ታምሩ ናቸው። ያለፈው እሁድ የራዲዮ መጽሔት ዝግጅታችሁ ግሩም ነበር። የኢትዮጵያን አዲስ ዓመት መንፈስ የተላበሰ ለአገራቸውና ለሕዝባቸው መልካም ነገሮችን የሚያደርጉ ድምፅ በመሆናችሁ መልካም ምግባራቸውንም በማክበራችሁና በማወደሳችሁ ከአክብሮት ጋር ታምሩ ከለንደን ሲሉ ጻፉ። በእንግሊዝኛ ያሰፈሩትን በግርድፉ ነው አድማጮች፣ ወደ አማርኛ የመለስኩት። ታምሩን ለአድናቆት አስተያየታቸው አመሰግናለሁ። ሌሎቻችሁም ጻፉልን፣ ደውሉ። የራዲዮ መጽሔት ተሳታፊነታችሁን በዝግጅታችን እናሳይ። አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን፣ ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አዎን ውድ አድማጮች፣ የዛሬው በዚህ መጠናቀቁ ነው። ለደና ደሩ ስንብት ታዲያ ከማጠቃለያው ዜና ንባብ በኋላ እመልሳለሁ። ውልቀን ነው ውሃ ወላዋይ እያለ የሚያዳረሰ ነው። ማጠቃለያ ዜና ይነበባል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ አሜሪካ ከኢራን ጋር ለተፈጠረው የውጥረት ሁኔታ ዲፕሎማሲያዊ መፍትሔ ለማምጣት እየሰራች ነው ብለዋል። ዲፕሎማሲያዊ ጥረቱ ካልተሳካ ግን ፕሬዝደንት ዶናልድ ትራምፕ ግባችንን ለማሳካት አስፈላጊውን ውሳኔ ይወስዳሉ ሲሉ ተናግረዋል። በሳውዲ አረቢያ የነዳጅ ዘይት ማምረጫ ተቋማት ላይ ለተፈጸመው ጥቃት ኢራን ተጠያቂ ናት ትላለች ዩናይትድ ስቴትስ። አዲሱ የኡክራይን ፕሬዚደንት በመጪው ዓመት በዩናይትድ ስቴትስ በሚካሄደው ምርጫ ለፕሬዚዳንትነት የሚወዳደሩት የቀድሞ ምክትል ፕሬዚዳንት ጆ ባይደን ልጅን በኡክራይን ስለሚያደርጉት ነገር እንዲመረምሩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በስልክ ወትውተዋቸዋል የሚል ወሬ መስዋዕቱ የሚታወቅ ነው። ፕሬዚደንት ትራምፕ ስለ ጉዳዩ ዛሬ ለጋዜጠኞች በሰጡት መግለጫ ያጠፋሁት ነገር የለም ብለዋል። በስልክ የተናገርኩት አብዛኛው ስለሙስና ነበር። ምክትል ፕሬዚደንት ባይደንና ልጃቸውን የመሳሰሉት ሰዎቻችን ኡክራይን ውስጥ በተስፋፋው የሙስና ሁኔታ ላይ ሙስና እንዳይጨምሩበት ስለፈለግን ነው በማለት ትራምፕ አብራርተዋል። የአሜሪካ ድምፅ ራዲዮ ዘወትር በየዕለቱ ከሚሽ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማው ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከሚሽ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስክንገናኝ ከፕሮግራም አቀናባሪ ንጉሥ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። ለአሁኑ በዚሁ ተሰናበትን። መልካም አዲስ ዓመት በድጋሚ